ከማህበረሰብ ለማህበረሰብ የሐረር መሶብ የምግብ ቤት ባለቤቶች የሆናችሁት ወይዘሮ ገነት ሀብተወልድና አቶ አንተነህ ሀረገወይን፣ አሁን የምንገኘው ፉትስክሬ የሚገኘው የሐረር መሶብ ምግብ ቤት ውስጥ ነው። ይሄ ምግብ ቤት ከተከፈተ አንድ አመት እየሆናችሁ ነው እና እስቲ ከወይዘሮ ገነት ልጀምርና በጣም የተለየ የሕይወት ልምድ ውስጥ ነው የነበሩት እርስዎና ወደ ምግብ ቤት ስራ እንዴት ነው ለመሰማራት የተነሱት ምንድን ነበር መነሻ ሀሳቡ? ቴንኪ ማርቲዬ በቅድሚያ እዚህ ድረስ መተሽ ስለጠየቅሽን በጣም ነው የምናመሰግነው። ሪስቶራንት ያሰብ ነው ዛሬ አይደለም። እህቴም ልምድ ነበራት በዋሽም ትሰራ ነበር። ሀገር ቤትም ሱቅ ውስጥ እንሰራ ነበር እና ያ የንግድ ፍላጎት ከሀገር ቤት የመጣ ነው፣ ፍላጎቱ ማለት ነው። ነገር ግን በላይፍ ውስጥ ስትሆኜ ልጅ ላሳድግት ያለሽ ብዙ ከሬስቶራንት ስራ ጋር ማች ማያረጉ ላይፍ ነው የሚኖርሽ። ጊዜ ሙሉ ጊዜ ፉል ታይም ማ መሆንሽ ለልጆች ስለምታሳልፊ ማለት ነው። አሁን ደግሞ ጋፕ ስታገኘ ልጆች ትምህርት ቤት በራሳቸው ሲሄዱ 19፣ 17፣ 15 የሆኑ ሲመጡ ደግሞ ያ ፊሊንግ ይመጣል፣ ለምን የራሴን ስራ አልሰራም የሚለው ወደ ንግዱ አለም የመግባት ማለት ነው እና በዛ የተነሳ ነው የተመለስነው በተለይ ደግሞ እንደዚህ ንግድ ነገር በቤተሰብ ሲሰራ ጥሩ ነው። መተጋገዙም ይኖራል አብሮ ጉልበትን አንድ ላይ አሰባስቦ መሄዱ አንድ ላይ ይሆናልና ደስ ይላል በጋራ መስራቱና። አቶ አንተነህ እርሶ እንግዲህ በግል ስራው የተለየ ስራ ነው የሚሰሩትና ባለቤቱ ወገነት ይህንን ስራ ለመስራት ሲወስኑ የእርስዎ ግብአት ምን ይመስል ነበረ? ሀሳቡን እንዴት ነው እርሱ የተቀበሉት በቅድሚያ? ማርታ መተሽ ስለጎበኘሽን በጣም እናመሰግናለን። እንዲሁም የኤስቢኤስ ፕሮግራም ማህበረሰባችን ለማህበረሰባችን የማስተዋወቅ ፕሮግራም ይዛችሁ በምትንቀሳቀሱበት ሰዓት ብዙ የእኛን ኮሚኒቲ እየደረሳችሁት ስለሆነ በጣም እናመሰግናለን። ወደዚህ ቢዝነስ ውስጥ ለመግባት እንግዲህ ያው እሷን እንደነገረችሽ ገኔ ሁኔ ጨዋታው ዋና የቢዝነስ ነገር ነው። ብዙ እዚህ አገር ያው ከልጆች ጋር ወጣ ገባ የተለያዩ ቦታ ፍና ሁሉም ቢዝነስ ነክ ነገር ናይ ነበረ እና በአጋጣሚ ረጅም ዓመት የቆየ ሬስቶራንት ነው መሀል ፎቶስክሬት ሴንተር ነው። መቶ ስልሳ አንድ ኒኮሰን ስትሬት። ይህን ባለቤቱ ለማቆም በወሰነበት ሰዓት ቀጥታ ሲያናግረኝ ምንም ባለማመንታት በበጎ ፈቃደኝነት ደስ ብሎኝ ሳማክራት ምንም ያለምንም እንትን ተቀበለችው ፍናጎታም ስለሆነ ያው ቡኑ ለሙኑ እንደምትሰራ ስለምተማመን በዛ ምክንያት ነው እንጂ ስቲል እና እኔም የበፊትን ስራውን አናወቅኩም። ፉልታይም አይደለም እዚህ የምሰራው። እሷ ናት ፉልታይም እየሰራች ያለችው። የሀረር መሶብ ነው ያላችሁት። ቤቱን ከዚህ በፊት ሌላ ስያሜ ነበረው፣ የታወቀ ስያሜ አፍሪካን ታውን ይባል ነበረ። እንደ ብራንድም የሆነ ስያሜ ረጅም ዓመት የቆየ ነው እና አሁን ያንን ትታችሁ በራሳችሁ ስምን የመጣችሁትና እንዴት ተመረጠ የሀረር መሰብ የሚባለው? አዎ እውነት ነው። ይሄ አጋጣሚውን ተጠቅመን እንግዲህ ከሀገራችን ስንወጣ ብዙ ወደ ኋላ ትተን የመጣ ነው ነገር ልባችን ውስጥ ያን ነገር አለ። ያ ደግሞ ከሰፈርሽ ከሀገርሽ ከአካባቢሽ ነው። እኔ ደግሞ ትውልድ እድገቴም ሀረር ነው። እዛ ስለሆንኩኝ እዚህ ስመጣና ያንን ስያሜ እዚህ ቦታ ላይ ባስቀምጠው የራሴን ፊሊንግ የሀረር ልጆችንም በተጨማሪ ደግሞ የፍቅር ሰዎችም ስለሆነ ለመስተንግዶ ምናምንም

አፍሪካ ማህበረሰብ በብዛት ያለበት የአፍሪካው ብቻ ሳይሆን ሌላው መድበለ ባህል የሚባለው የህብረተሰብ ክፍል ያለበት አካባቢ ነው። ከፍተኛ የንግድ ተቋማት የሚንቀሳቀሱበት ቦታ ነው እና ቦታውስ አሁን ብዙ ጊዜ ንግድ ላይ ሲታሰብ ቦታ ትልቅ አስተዋጽኦ አለው እና እዚህ አካባቢ መሆናችሁ ለምግብ ቤታችሁ ለንግዳችሁ የሚሰጠው አዎንታዊ ሚሆን አሉታዊ ተጽዕኖ ምን ይመስላል? ቴንክ ዩ ማርቲ። አዎንታዊ ምንድን ነው ይሄ ሴንተር ቦታ ነው። በአብዛኛውም ደግሞ ኢትዮጵያዊ ኢሚግራንት እንደመጣ የሚያርፍበት ቦታ ነው። ብዙ የንግድ ተቋማቶች አሉን። እንደ ኢትዮጵያ ኮሚኒቲ ወሳኝ ቦታ ነው። ኮርነር ቦታ ነው፣ መስቀለኛ መንገድ ማለት ነው። አጠገቡ ትሬንስቴሽን አለ፣ በዚህ የሚመላለሱ ሰዎች አሉ እና ለሁሉ ነገር ቅርብ የሆነ ነው ለሲቲውም ቅርብ ነው። ለሁሉ ለንግዱም፣ ለቢዝነሱም ያ በጣም ቅርብ የሆነ ነው። ብዙ ፓርኮች ያሉት ነው። ከነጻ ፓርክ ጀምሮ የተሟላ ሴንተር ቦታ ነው። ምንድን ነው ብዙ ከስተመሮች ይመጣሉ። ያው የሚወጡበት ወክ የሚያደርጉበትም ድብቅ ቦታ አይደለም፣ ግልጽ ቦታ የሆነ ኮርነር ቦታ የሆነ ነው። ለቢዝነስ አመቺ የሆነ ቦታ ነው። ቡትስክሪ አንዳንድ ጊዜ ከሌሎች ነገሮች ጋር የሚገናኛል ትንሽ ከንግዱም ባሻገር ደግሞ አንዳንድ አስቸጋሪ የሆኑ ሁኔታዎች ሊያጋጥሙ ይችላሉ ፉትስክሬ አካባቢ መስራት እና እሱስ እንደ ተግዳሮት ሆኖባችሁ ያውቃል ስራችሁ ላይ እንደ ፉትስክሬ ኮሚኒቲ ነው ራሴን አሁን የምቆጥረው ማለት ነው እና በዚህ አጋጣሚ ሲቲ ካውንስልን አመሰግናለሁ ሜልብሮንግ ሲቲ ካውንስል ምንም አይነት ዝግጅት በሚደረግበት ጊዜ ሴኩሪቲ ያቆምልናል ኤቨንቶች ላይ ማለት ነው ስብሰባዎች ይጠራናል ያለውን ችግር እንወያያለን በየጊዜው አለ በጣም ኤንጌጅድ ነው። ከትሬዲንግም ሆነ ከሬስቶራንት ባለቤቶች ጋርም ሆነ ከቢዝነሱ ጋር ማለት ነው። ያለውን ችግር ችግር የትም ቦታ አለ። ሲቲ ስትኖሪ እንደዚህ አይነት ቦታ ላይ ሰንሻይንም አለ፣ ፉትስክሬም አለ፣ ሲቲም አለ። የተለያየ ችግር ይኖራል። ምንድ ነው ያው ህብረተሰቡና ሲቲ ካውንስሉ እየተመካከሩ የሚፈቱት ነው የሚሆነው። አንዳንዴ ቻሌንጂንግ አለ። የግድ እየተማርሹ የምትመጩ ነገር ነው ከመጀመሪያው ሲሆን ስትሬንጅ ይሆንብሻል በተለይ እንደኛ ላለው። በኋላ ግን መፍትሄውም አለ ካጠገቡ፣ ችግሩም አለ። እንደዚህ ይሆናል እየመጣ መስታወት ገብቶ ሲሰብርብሽ ይቆማል፣ የሚሮጥ አይደለም እና ለፖሊስ ትናገሪያለሽ። ከዛ ደግሞ ታሰቢያለሽ፣ እየለመድሽ ትመጫለሽ። ያው ዋናው ምንድነው ስራሽ ላይ አቴንሽን ስለሚኖር ይሄ ለሚፈጠሩ ነገሮች ፕሮብሌም ሶልቭ እያደረግሽ ነው የምትቀጥይው። አቶ አንተ ነስ እዚህ ላይ የሚጨምሩት ነገር አለ? አዎ፣ ፉት ስክሬት ሲባል በዌስት አካባቢ ናለን ሆነ ኢትዮጵያኖችም፣ ለአበሾችም ለጠቅላላን አፍሪካኖችም የሆነ የሚሰጠው እንትናን በፊት ማለት ነው ድሮ ድሮ። አሁን ግን ሞስት ያው ገቨርንመንትም በደንብ እየተከታተለው እያየው እዚህ ጋም ደግሞ አሁን ከዶክላንድ ጋር እየገጠመም ስለሆነ ሞር ወደ ሲቲነትና ወደ ከተማነቱ እየመጣ ስለመጣ ብዙ የሚፈሩት ነገሮች እንደ በፊቱ ሳይሆኑ አሁን ቀንሰዋል። እየቀነሱም ነው። በብዛት መጥተዋል። በቤተሰባዊ ጉዳይ እዚያ እንጆን ማድረግ ቢፈነግም አሁን ምቹ ነው ብለን በተለይ አሁን ሀረር መሶብ ለቤተሰባዊ ግብዣ ለማድረግ ትናንሽ በርዝዲዎችን የፋሚሊዎችን ወጣቶችም ን መምጣት ጀምሯል። እነሱ ለነሱ ምቹ እየሆነ ነው የመጣው እና የሚባለውን ነገር እኛም ለመቅረፍ እየሰራንበት ነው። ከማሪ ብሮን ሲቲ ካውንስል ጋር በቅርበት እየተገናኘን ነው። እዚህ አፍሪካን ቤትን አፍሪካን የሚል ዝግጅት አሁን ነው ሁለተኛ ጊዜ ተከብሯል። በዌስት ሰበርብ በአጋጣሚ ሆኖ እኛ ከጀመርን ነው እዚህ የሚከበረው ያው ሴንተር ቦታ ስለሆነ ሀረር መሶብ እኛ ደጅ ላይ ነው የሚከበረው። ካውንስል ድጋፍ ያደርጋል። የአካባቢ አፍሪካን ኮሚኒቲ የተለያዩ ቢዝነሶች ቢዝነሳቸውን አመጥተው እዚህ ጋር ያስተዋወቃሉ እና ወደፊት ጥሩ የሚሆን ይመስለናል። እንዳልሽው ከኮቪድ በኋላ የነበረው ያው እንደ ተግዳሮ የምናየው ቢዝነሱ ትንሽ ቀዝቀዝ ያለ ነበር። አሁን ግን በደንብ እየተዋወቀም ስለሆነ ጥሩ ነው ብለን በአማዛኙ እንወስዳለን። ሰው ባለባበሱ፣ ባነጋገሩ በአመጋገቡ ይገለጻል። ምግብም መገለጫው ነው እና የኛ የኢትዮጵያ ምግብ ደግሞ የተለያየ አይነት ከመኖሩ በአይን ሲታይ ከቀለሙ በተለይ ደግሞ አሁን የጤፍ እንጀራ ሲደረግ ግሉተን ፍሪ መሆኑ ከኢትዮጵያውያን ውጪ በሆኑ ሰዎች ዘንድም ተመራጭ ነው ብዬ አምናለሁኝ። እና እንደውም የሚባለው የኢትዮጵያ ምግብ በደንብ አልተዋወቀም። ከጤና አንጻር ጤነኛ ነው ምግቡ፣ በተለይ ቬጅተሪያን የሚባለው እና በማስተዋወቅ ደረጃ ምን እያደረጋችሁን ያላችሁት? ደንበኞቻችሁ ከተለመደው ኢትዮጵያውያን ተመጋቢዎቻችሁ ውጪ ሌሎች ሰዎች አብዛኛው አውስትራሊያኖችንስ ምግባችንን ለማስተዋወቅ ምን እያደረጋችሁን ያላችሁ? ቴንክ ዩ ማርቲ። እንደ እውነቱ ከሆነ ብዙ መስራት አለብን፣ ለፕሮሞሽን ለማድረግ ማለት ነው። ነገር ግን አሁን አንድ ጊዜ የመጡ ከስተምሮቻችን ድጋ የሚመጡ ናቸው እና በጣም ብዙ አፕሪሺሽን አለ። ያ ትልቅ ሞራል እና ድጋፍ ነው። ብዙ ከየአቅጣጫው ከዳንዲኑ፣ ከስፕሪንግ ቤል አፍሪካንስ በሙሉ ማለት ነው የሚመጡበት የሚመገቡበት ተመግበውም እጅግ በጣም ተደስተው የሚሄዱበት ምግብ ነው። እኔም እንግዲህ ማም እንደመሆን መጠን ያው ትንሽ አለ እንደ የተፈጥሮም ሚረዳ እንደሱ ነው እና ፖርሞሽን ላይ አሁን መስራት በደንብ አለብን። እስካሁን የሰራነው ከስተምሮቻችንን ያው በመንከባከብ ድጋሜ በመምጣት በዛ በዛ ነገር ውስጥ ነን እና ከዚህ የበለጠ ለመስራት በሚቀጥሉ አመት በበርካታ ሰራተኞች በከፍተኛ ፕሮሞሽን በሞራል ሀረር መሶብ ጠቅላላ ሜልበርንን፣ ቪክቶሪያን ከዛ የሚመጡ ከሲድኒ ከፕሪዝበን የሚመጡ ሁሉ መጥተው የሚስተናገዱበት ነው እስካሁን ድረስ። እና ሀረር መሶብ በሜልበርን ብቻ ሳይሆን በየኢንተርስቴቱ የታወቀ ሬስቶራንት ሆኗል። አሁን በአንድ አመት ውስጥ በአጭር በምግብም በአቀራረብም በመስተንግዶም በምግብ ጥራትም ይሄንን ነው የምለው። እንትን አንተ ነህ የሚጨምሩት አለ። በዚህ ላይ በተለይ በምግብ ማስተዋወቅ ላይ ምግባችንን ከእኛ ማህበረሰብ ውጭ ለሌላው ማህበረሰብ በማስተዋወቅ ደረጃ ምን እያደረጋችሁ ነው? በማስተዋወቅ ደረጃ ብዙውን አሁን ፕሮፊት ላይ እያሰብን አይደለም የምንሰራው። ብዙውን ካስተመር ለመሳቢያ ቢዝነስ ሲጀመር በአንድ ዓመት በሁለት ዓመት በሶስት ዓመት ምንም ለውጥ አይመጣም። ማስተዋወቅ ላይ ነው። እዛ በማስተዋወቅ ላይ አሁን ሁሉ ነገሩም ያው ከእኔና ቢዝነስ ውስጥ ወደዚህ ስነገባን የአዲስ ቢዝነስም ስለሆነ ስ ና የአእምሯችን ውስጥ ያነው ይሄ ቤተሰባዊ ነገር ነው። ስናቀርብም ስናስተናግድም የቤተሰብን ነገር ጠቅላላ ኢትዮጵያ ያነውን ባህላችንን ይህ እንግዳ አቀባበላችንን ምናምን ያንን ይዘን ነው። ብዙ ትርፉ ላይ አላተኮርንም። ከሁለት ከሶስት አመት በኋላ ሰውም ካለመደው በኋላ ምናልባት ጥሩ ይመጣል የሚል ግምታ ነ። የሀረር ሞሰብ በተለይ የሚታወቅበት ነገር ምንድን ነው? ለምሳሌ እዚህ አካባቢ ብዙ የኢትዮጵያ የምግብ ቤቶች አሉ፣ ብዙ አመት የቆዩ የምናውቃቸው እና፣ እናንተ ምንድ ነው ለየት የሚያደርጋችሁ ከሌላው? ብዙ ጊዜ አፍሪካውያኖች ወደዚህ ሲመጡ በጣም የሚወዱት ለጋ ጥብስ ነው። ጥብሳችን በጣም ይወዱታል። ጁሲ ነው፣ ስፓይሲ ነው። እሱ በብዛት የሚሄደው ለጋ ጥብስ ነው። በዶሮችንም ቲፒካል የኢትዮጵያ ዶሮ ነው፣ ቦይሊንግ ነው። ቤት የምደግሰው እዚ የምደግሰው ዶሮ ወጡን ማለት ነው። በአብዛኛው ሌላው ህብረተሰብ በሚመጣበት ጊዜ ግን ኮምቢኔሽናችን በጣም ይወዳል። ቬጂቴሪያን በጣም ነው የሚሄደው፣ እጅግ በጣም የሚወዱት ምግብ ነው እና ክትፎም እንደዛው ነው። ስፓይሱ እንግዲህ ያው እንደምታውቂው ሰማ አንድ ኪሎ 80 ዶላር የሚሸጥ ቅመም ነው የሚገባበት እና፣ በጣም በሁሉ ነገር ሀፒ ነኝ። በከስተምሮቼ ፌድባክ ሀፒ ነኝ። ወደፊት እያየን ነው በደንብ ከዚህ የበለጠ ለመስራት እና በጣም ደስተኛ ነኝ። በስራይም ደስተኛ ነኝ። በሚሰጡኝም ፌድባክ በጣም ደስተኛ ነኝ። በተለይ ባዶ ሳህን ሲመለስልኝ ደስ ይለኛል። ሌላው ምግብ በተለይ የምግብ ቤቶች ሬስቶራንቶች፣ ሆቴሎች ሄዶ መብላት መጠጣት፣ መጋበዝ ከመዝናኛ አካልም አንዱ ነው። በተለይ እዚህ ሀገር አውስትራሊያኖች የተለያየ ባህልን ምግብን መቅመስ ይወዳሉና ተዝናንተውም የሚሄዱበት ቦታ ነውና ከንግድ ባሻገር የመዝናኛ ባህልን የማስተዋወቂያ ሰዎች መጥተው ተደስተው የሚሄዱበት ቦታ ምክንያት ነኝ ብሎ ማሰብ ምን አይነት ስሜት አለው አቶ አንተነህ? ጥሩ ነው። ደስ ይለን ባህላችንን እዚህ እኛ በኩል መግነጽ መቻናችን እኛ እርካታ ነው። ከምንም በላይ እሱ እርካታ ነው፣ ደስ ይለናል። እንግዶች ይመጣሉ ከስቴት በተለይ አበሾቹ ሲመጡ ይዘው መጥተው ተስተናግደው፣ በአገር ባህል ስሜት ተስተናግደው ሲመነሱ እኛ በጣም ትልቅ ደስታ ነው። ልጆቻችን አዳርገዋል፣ ደራርሰዋል የነሱ በርዝዴያቸው ሲሆን ክትፎና ዶሮ በጣም ይወዳል ነው። የእኛ ልጆች ስፓይሱን እሱን መተው ወላጆቻቸውን ይዘው መተው ጓደኞቻቸውን ይዘው መተው ሰብሰብ ብለው ደስ ብሏቸው መተው ሲሄዱ በጣም እርካታ ነው። የእኛ ልጆች ጋር አብረን ስለምናያቸው ደስ ይለናል። እንደዚህ አይነት ነገሩ ሞር እያበረታታ ናቸው። እነሱም ለጓደኞቻቸው እየነገሩ የሆነ ሚኒ በርዝዴ ሲኗቸው በእለት ቅዳሜና ወር በማይሆንበት ሰዓት ከወላጆች ጋር መጥተው ተሰብስበው ደስ ብሏቸው መተው ሲሄዱ ያያ እኛ ምግብ መግነጽ በመቻናችን በጣም ደስተኛ ነው። በተለይ ቡኪንግ ለሚመጡ ፐርሞሽን እንሰጣለን። ከቲሹ ጀምሮ እኔ ቲሹም ነው የምቀይረው፣ የቲሹ ከለር ሳይቀር ቱ ሜክ ም ሃፒ ማለት ነው። በጣም ደስ እንዲላቸው ገና ሲገቡ ደስ የሚላቸው ሽታ፣ ቡና፣ እጣን ሳይመጡ በፊት ቤቱ ታጥኖ ነው የሚጠብቃቸው ማለት ነው። እና ቡኪንግ ለሚያደርጉ በብዛት ከ10 ሰው በላይ፣ ከ15 ሰው በላይ ለሚያደርጉ በደንብ ሴት አፕ አድርገን በደንብ ምግብ አዘጋጅተን ው የምንጠብቃቸው በጥሩ መስተንግዶ ነው። በጣም አፕሬሸት አድርገው ደስ ብሏቸው። ያውም በሶስት አይነት እንጀራ ነው የምንሸጡ። በነጭ፣ በጤፍ፣ በማሽላ እንጀራ እናስተናግዳለን። የተለያዩ መጠጦች አሉን። ባራችን ፉል ነው ማንኛውንም መጠጥ ለማስተናገድ፣ ፉሊ ላይሰንስድ ነው። ከጥሩ መስተንግዶ ጋር ነው። ከጥሩ ፈገግታ ከጥሩ መስተንግዶ ጋር እናስተናግዳለን። እና ሀረር መሶብ በ2026 ከዛ በላይ ተዘጋጅቶ እንግዶቹን ለማስተናገድ ከስተመሮቹን አትራክት ለማድረግ እየጣርን ያለ ነው፣ እየሰራንበት ያለ ነው በተለይ በየ ቱ ዊክሱ የሚካሄደው የኢቨንት ፕሮግራም ባህላችንን የሚያሳይ ነው። ኅብረተሰባችንን የሚያዝናና ነው፣ የሙዚቃው ማለት ነው። ሙዚቀኞቻችንም የራሳችን ኮሚኒቲ ልጆች ናቸው እና በዛ እኔ ደስተኛ ነኝ። እኛ እየሰራን ራሳችንን እየረዳን እንደገና መትረፍ መትረፍ በጣም ያስደስተኛል። ኢቨንታችን በጣም የደመቀ ነው። ብዙ ሰው የሚገኝበት ነው፣ የሚዝናናበትም ነው እኛም የምንሰራበት ነው። ሌሎችም ሰራተኞች የሚያገኙበት ነው። ሀረር ይህን ይመስላል። ሀገር ቤትም ስመ ጥር የሆኑ ሙዚቀኞች አሉ እዚህ ሀገርና አዳዲሶችም የመጡ አሉና እነሱን በማሳተፍ የሙዚቃ ስራቸውን እንዲያቀርቡ በማድረግ ደረጃ ህብረተሰቡንም በማዝናናት እንዲሁም ደግሞ እነሱም የሙዚቃ ስራቸውን ሙያቸውንም በተግባር እንዲያውሉ ለማድረግ እያደረጋችሁት ያለው ጥረት ምን ይመስላል? እስ በዚህ ላይ አቶ አንተነህ ከዝግጅቱ ጋር ያለውን ቢገልጹልን። እውነት ነው ወቅትን ጠብቀን የምናዘጋጀ የሙዚቃ ምሽት አለ። ያ ምሽት ምንድነው? ቅድም ፑትስክሬ ምናም የሚባለውን ነገር ለማራቅም አንድም ሰውም ያን አመለካከቱን ትቶ እዚህ አካባቢ ረጅም ዓመት የቆየ ኢትዮጵያኖችም አሉ። እነሱ ከእኛ ጋር ይተባበራሉ በምናዘጋጀ ሰዓት፣ ጠባቂም ናቸው፣ ተዝናኝም ናቸው። ሁሉም ነገር ከእኛ ጋር ከጎናችን ሆነው እስካሁን የሚያበረታታ ነገር ነው። ግን በጣም በጣም እናመሰግናቸውና ምፈልገው ስመጥር የሆኑ ሙዚቀኞች አሉ። ሜንበር ላይ ግን እነሱ በእኛ በማህበረሰባችን ውስጥ የሚገባቸው ተሳትፎ ከነሱ አይደለም ከሰው ትንሽ የሚጎን ይመስለኛል። እነሱን ብንይዛቸው ጥሩ ጥሩ መልእክቶችን የህዝባችንን ባህላዊ ያስተዋውቃሉ። ሁሉ ነገር ለማህበረሰባችን ማስተናነፍ እየቻሉ ግን ትንሽ ያዝ ያደረገ ነገር ግን እኛ ይሄ በመከፈቱም ከዚህ በፊት የሚያደርጉት እንደነበረው ከእኛ ጋር ይሰራ ነው። ስራቸውን ግን ምንም ትርፋ ነው ብዬ አላስብም። እንደ ሙያቸውና እንደ እውቀታቸው፣ እንደ ችሎታቸው ተገቢውን ነገር እያገኙ አይደለም። ያ ነገር ትንሽ ትኒናን እነሱን እኛን በማገዝ ላይ ናቸው እስካሁን። ወደፊት እንግዲህ አብረን እንሰራንን አብረን እናድርገንን የሚል ግምት ላይ ያለ ከእነሱ ጋር እና ማህበረሰባችን የግድ መምጣት አለበት ብቻ ሳይሆን ግን መዝናናትም ደግሞ አንዳንዴ ያስፈልጋል። አሁን አስረዳሁትና በምናዘጋጅበት ሰዓት እነሱንም ሳፖርት ነው ማድረግ ነው፣ እኛንም ሳፖርት ነው ማድረግ ነው ራሳቸውም ለመዝናናት ነው። እስካሁን እኔን አሁን እዚህ ቦታ ላይ ብታገኘኝ በነሱ በእነሱ ሰዓት እንደተዝናኝ ነው ራሴን ገና ወደ ፕስክሪ ያመጣሁት የሚል ግምት ሁሉ አይታየኝም። አንዳንድ ጊዜ ግብዣ የሚመስል ነገር አለ። እናም ጥሩ ነው። እስካሁን አበረታች ነው ማለት ነው። ቀደም ሲል ስለ ልጆቹ የተጠቀሰ ነገር አለ እና አንዳንድ ጊዜ የቤተሰብ ንግድ የቤተሰብ ቢዝነስ ነገር በሚኖርበት ሰዓት ልጆችም ከስር ከስር በመርዳት ወደ ውጭ አለም በሚቀላቀሉበት ጊዜ የተወሰነ የስራ ሁኔታ የስራ ስነምግባርን የሚቀስሙበት ማለትም አጋጣሚ አለ እና በዚህ ረገድ የልጆቻችሁስ አስተዋጽኦ ምን ይመስላል? ይረዷችኋል ወይ? ልጆቻችን እንደነገሩሽ፣ እንግዲህ ትልቁ 19 ዓመቱ ነው። ሌሎች 17ና 15 ናቸው። የ17ና የ15 ቶቹ ሌጋል ነው። እነሱ ያው እኔ ፉል ታይም እዚህ ስለሆንኩኝ የቤቱን ስራና የራሳቸውን ነገር የቤቱን ይይዛሉ በአብዛኛው ማለት ነው። አምሽቼ ስለምሄድ የ19ኛ ዓመት ልጃችን ግን ፕሮግራም ሲኖር ይረዳናል። የወንድሞቻችን ልጆች ፕሮግራም ላይ ይኖራሉ። በጣም ነው አንተ ይህን የሚረዱት እዚህ ያው እንደምታውቂው ቢሾ አለች ሂዱት አለች እና ቤተሰብም አለ እስካሁን ድረስም ያው የጀርባ አጥንት ሆኖ ከኋላ እያረዳን ያለ ነው። በማንኛውም አጋጣሚ በጣም ቤተሰቦቻችን እናመሰግናለን። በጣም ትልቅ ድጋፍ ነው ያደረጉት እስካሁን ድረስ እያደረጉም ነው ያለው። ለምንም ነገር ለሚያስፈልግ ነገር፣ በተለይ ትልቅ ኢቨንቶች አሉ አሁን እንደ ኢትዮጵያ ኒው ይር። የኢትዮጵያ ኮሚኒቲን በጣም አመሰግናለሁ። በዚህ ደጋግሜ ቪክቶሪያ ገቨርንመንት፣ ሜሪ ብሮንግ ሲቲ ካውንስል፣ በተለይ ኢቨንት ኦርጋናይዘሮች ንቁ ያረጉሻል አንዳንድ ጊዜ የተደነገጫል ሲቲ ካውንስል መጣ ብለሽ ግን ይሄን ይሄን ስሪ ብለውሽ ሲሄዱ ሲመለሱ እንዴት ኦርጋናይዝድ አድርገሽ ስጠብቂ ለራስሽም ደስታ ይፈጥርልሻል። ና በጣም ነው ማመሰግናቸው ያነቁሻል። አብረውሽ እንዳሉ ነው የሚሰማሽ ማለት ነው፣ እንደሚያዩሽ እንደሚከታተሉሽ እና ትልቅ ሰፖርት ነው ያደረጋልን። ሜሪ ፕሮን ሲቲ ካውንስል በተለያየ ኢቨንቶች ውስጥ በተደረገ ፕሮግራም እዚህ ኒኮልሰን ስትሬት ላይ በተደረገ ፕሮግራም ከፍተኛ ድጋፍ ነው ያደረገልን። በዚህ አጋጣሚ ወደ ንግዱ አለም ለመሰማራት ለሚፈልጉ ኢትዮጵያውያን፣ ትውልደ ኢትዮጵያውያን የእናንተ ምክር ምንድን ነው? ዋናው መድፈር ነው። መቼም ቢዝነስ ስትገቢበት መጀመሪያ መድፈር መቻል አለብሽ። ከዛ በኋላ የሚደረገውን ነገር አሁን እኛ ስንገባበት በእርግጠኛነት ፋሚሊ ደጋፊ ስላለ ነው የገባ ነው እና የጀመር ነው። እንደዛ ሁለት ሶስት አራት ፋሚሊ ያለው ሰው ቢጀምርበት ተቀጥረው ከሚሰሩበት በጣም ትርፋማ የሆናል ነው የሚል ግምት አለ እና አእምሯቸውን ካዘጋጀሽው፣ ከዛም ቢዝነሱን ራሱ ይመራሻል። በምትገኝበት ሰዓት ራሱ መስመሮችን ያመጣዋል። አሁን እኛ እናገኝበታንን ባንነው መስመር ሳይሆን ራሱ ቢዝነሱ የሆነ ተከፍቶ የሚታይ ነገር አለ የሚመጣ የሚመስል ኦፖርቹኒቲዎች አሉ እና ሶስት አራት ሰው ከሆነ ፋሚሊ ከሆነ የፋሚሊ ቢዝነስ ቢሆን ውጤታማ የሆነን እድገትም ማነ ለውጥም ይኖራል ይመስለኛል። በራሴ ምናልባት ወይዘሮ ገነትን በዚሁ ላይ ጥያቄውን ወደ እርስዎ ልመልሰው፣ ግን በሌላ አቅጣጫ ማለት ነው። አቶ አንተነህ ከቤተሰብ ጋር የሚሰራ ቢዝነስ ጥሩ ነው ይላሉ። አንዳንድ ጊዜ ደግሞ አንዳንድ ሰዎች ቢዝነስ ከቤተሰብ ጋር መስራት በጣም ከባድ ነው። እንደውም ሊያጣላ ሁሉ ይችላል የቤተሰብን ግንኙነት ሁሉ ሊበጥሰው ሁሉ ይችላል የሚል አስተያየት ያላቸው ሰዎች አሉ። እና የእርስዎ እይታ ምን ይመስላል በዚህ ላይ? እንዲሁም ደግሞ ወደ ቢዝነሱ ለመግባት ለሚፈልጉ ሰዎች ከእርስዎ ልምድ ምን ይመክራሉ? የተለያየ ማንኛውም አይነት ቢዝነስ ምንድነው፣ እንደ ቤተሰቡ ሁኔታ ነው። ይሄ እንደ ቤተሰቡ ሁኔታ ይወሰናል። ቤተሰብ ሰፖርቲቭ ሲሆኑ ከጎንሽ ብዙ ነገር ይረዱሻል። ብዙ ነገር አለ እንደፈለግሽ ወታሽ ልትጃ ትችም ከስተመር አለ ሱቁም መዝጋት አትችም። ሪስቶራንት ይሄ ነው ኦልዌስ ኦፕን መሆን አለበት። በዚህ ጊዜ የምትተካኪው ነው በዚህ ሰዓት ቤተሰብ እንደ ራስሽ ይሄን ቢዝነስ ለማቆም ከጎንሽ አለ። እንደ አጋጣሚ እኔ ላኪ ነኝ፣ አንተ በጣም ላኪ ነውና ከጎናችን አሉ በምንም አሉት እንደ ራሴ ሆኜ የማዛቸው ቡኪንግ አለኝ። የሀፍቱ ካም ምላቸው አሉ። እዚህ አብረው የሚያግዙ ሰራተኞችም ልክ እንደ እህት ስለማያቸው በኤኒ ታይም እስከ ፑሽ እስከ ማድረግ አልመጣም ቢሉ እንኳን የሚመጡበት ሲዌሽን አቀራረቤ እዚህ ያክል ነው። አብሮ ከሚሰሩ እህቶች ጋ ማለት ነው። እና ቢዝነስ ለመክፈት የሚፈልጉ መጀመሪያ ቢዝነስ አይዲያው ነው። ሁለተኛ ቢዝነሱን ማወቅ። እዚህ ጋ እኔን የረዳኝ ነገር ምንድን ነው? አሁን ሬስቶራንት ለመክፈት ለሚያስቡ ሰዎች ማለት ነው። የረዳኝ ነገር ምንድን ነው? ቢሹ ኤክስፒሪየንስድ ናት። የሶስት ዓመት የአምስት ዓመት እህቴ ማለት አዋሽን ይዛው በምትሄድር ጊዜ የአንተ የወንድሙ ባለቤት ደግሞ ከመጣስ ጀምሮ ለሁለት ዓመት ሲቲ የሚገኘው የጉልተን ፍሬ ሪስቶራንት እዛ ውስጥ የሰራች ናት። እኔም የቢሹ ሱቅ ውስጥ አገር ቤት የሰራው ነኝ። ሱቅ ንግድ ነገሩ አለ። ያ ስለዚህ ይሄ አሁን የኪችኖም ስራ ይሁን የመስተንግዶ ስራ ኤክስፒሪየንስ በሆኑ ቤተሰቦች ነው እየተካሄደ ያለው። ያ ይረዳል። መድፈር ነው ብሏል። አንትዬ ሁል ጊዜ በየቀኑ የምትማሪው ነገር አለ። እንግዲህ ያለንበት ጊዜ አሁን የአመቱ መጨረሻ ጊዜ ነው። የፌስቲቫል ስሜት፣ ደስ ደስ የሚል ስሜት የሚሰማበት፣ እረፍት የሚወጣበት፣ የፈረንጆቹ ገና የሚከበርበት፣ የኢትዮጵያውያን ገና ኢትዮጵያውያን ጥምቀት የሚመጣበት፣ የተለያዩ በዓላት የሚኖሩበት ወቅት ነው እና በዚህ አጋጣሚ ለደንበኞቻችሁ የምታስተላልፉት መልእክት ምንድን ነው? ወቅቱ የመዝናናት ወቅት ስለሆነ በስተ መጨረሻ የምታስተላልፉት መልእክት ምንድን ነው? ምንስ የተለየ ነገር አላችሁ? ሁልጊዜ በበዓላት አስታከን የማይቀር ፕሮግራም አለ። የገና በዓል አካባቢ የአዲስ አመትን የእኛም በዓል የኢትዮጵያውያኖች በዓልን አስመልክቶ ሁል ጊዜ አለን ፕሮግራም፣ ማለት ጠንከር ያለ ፕሮግራም አለን ማለት ነው። ከዛ በተጨማሪ ደግሞ አሁን ኒው ይርን እያሰብን ነው፣ ፕሮግራሙ ለማካሄድ አንዳንድ ጊዜ ሌላውን ህብረተሰብ ለመቀላቀል ፉትስክሬ ውስጥ ኢቨንት ካለ ዘሴም ታይም ሲቲ ውስጥ የሚኖር ከሆነ ያ አፌክት ያደረግሻል። ኤክስፔክት እንደምታረጊ አይሆንም። ሰቡ እዛው ሲቲ ይያዛል ማለት ይሄ ነው። የኢትዮጵያኖች ንግድ እንግዲህ ሀረር መሶብ ይሄንን ይመስላል። ለመጫዋመት በጣም ተዘጋጅተናል፣ በደንብ ለማስተናገድ ከስተምሮቻችንን ለማስደሰት ተዘጋጅተናል፣ እና ኢቨንቶችን በየጊዜው ፔጃችንን ተከታተሉ። ሀረር መሶ ሬስቶራንት የሚለውም ማለት ነው። ትዋንታንህም በዚህ ላይ የሚጨምሩት ነገር ካለ፣ በዚህ አጋጣሚ ደግሞ የምታስተላልፉት መልእክት እንኳን አደረሳችሁ መልእክት ለአዲስ አመት ካለ በዚህ ውድሉ እንሰጣለን። መጫው አመት እንግዲህ ፈረንጆች በምኖርበት ሀገር አዲስ አመት ነው። ጥሩ ዝግጅት ይሆናል። ተያይዞም የእኛ ገናና የእኛ ጥምቀት አለ። በዚህ አጋጣሚ ማስተናነፍ ፈልገው ያው ጥምቀትን በሜ ሞባይል ነው የሚከበረው። በአውስትራሊያ አቀፍ በስፋት ነው። የእናንተም ኤስቢኤስ በአውስትራሊያ አቀፍ ተደራሽነት ነው። ጠቅላና የሚመጡ ከሁሉም ስቴት መጥተው በዓሉን ከኛው ጋር አንድ ላይ ነው የምናሳንፈው። መጥተው እንዲጎበኙን እንዲያዩን በዚህ አጋጣሚ ያው ተዘጋጅተ እንደምንጠብቃቸው መልእክታችንን እናስተላልፋለን። እዚህ ላሉትም እኛም ጋናንም ሁሉንም በዓሉን አብረን ነው የምናስተላልፈው። መጪውን በዓል እንግዲህ ለሁሉም እንኳን አደረሳችሁ ማለት እንወዳለን። አመሰግናለሁ። በጣም ነው የማመሰግነው ወይዘሮ ገነት ሀብተወልድ እንዲሁም አቶ አንተነህ አረጋዊን የሀረር መሶብ ምግብ ቤት ወይም ሬስቶራንት ባለቤቶች ስለነበረን ጥሩ እራት፣ ጥሩ ቡና በጣም አመሰግናለሁ። መልካም የስራ ጊዜ እንዲሆንላችሁ፣ አዲሱ ዓመትም እንዳሰባችሁት ውጤታማ እንዲሆን በኤስቤስ የአማርኛ ቋንቋ ስም ምኞታችን ነው። ቴንኪው ማርቲ። ከኤስቤስ ወከለሽ የአማርኛው ፕሮግራም እዚህ ድረስ መተሽ ስለ ጎበኘሽን ስለ ጠየቅሽን በጣም ነው የምናመሰግነው። ኤስቤስን ሬዲዮ ጣቢያ እጅግ በጣም እናመሰግናለን። በተለያዩ ኢቨንታችን ላይ ተገኝቶ ብዙ የማህበረሰባችንን ጉዳዮች የሚያስተላልፍልን እጅግ ታዋቂ የሬዲዮ ጣቢያ ነው። እናመሰግናለን በዚሁ እንድንቀጥልና እንድንሰራ እንድናበረታታ ከጎናችን የሆናችሁን በሙሉ እጅግ በጣም እናመሰግናለን። መጪው አዲስ አመት የሰላም የፍቅር የአንድነት ለመላው አውስትራሊያኖች ለመላ ኢትዮጵያውያኖች በሙሉ ይሁንልን። መልካም አዲስ አመት። እኔም እንግዲህ ማመስገን ነው ኤስቢኤስን የአማርኛውን ክፍል ተደራሽነቱን ጠቅላና በአውስትራሊያን በአለም አቀፍም እየሰፋ የመጣውን በርቱ ባነት ነው። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።